ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅዳሜ መስከረም 17 2012 ዓ ም የመስቀል በዓል ዛሬ በመላው ኢትዮጵያና ከኢትዮጵያ ውጭም የኦርቶዶክስ ተዋህዶ እምነት ተከታዮች በሚገኙባቸው አካባቢዎች ሁሉ በድምቀት እየተከበረ ነው። እንኳን አደረሳችሁ ለብርሃነ መስቀሉ። በአጎራባች ክልሎች መስቀልን በተመለከተ አንዳንድ አለመግባባቶችና ሰጣገቦች ያሉ መሆናቸው ይህን እንደ ልዩነት ሳይሆን የምንቆጥረው አለመረዳት አገራዊ ሀብት ማይዳሰስ ቅርስ መሆኑ ካለመረዳት አንጻር የተወለደ እንደመሆኑ መጠን ይህ ካልሆነ በቀር በዓሉ እንደዚሁ በየዓመቱ በደመቀ ሁኔታ ነው የሚከበረው። በኢትዮጵያና በኤርትራ ውስጥ ይሄ በደመቀ ሁኔታ የሚከበረው መስከረም 17 አመት አመት የሚከበረው የመስቀል ፍቅር የመስቀል ክብር ተነግሮ የሚያልቅ አይደለም። እኛ ጋር ብቻ ነው ይሄ አይነት አከባበር፣ ኢትዮጵያ ውስጥ እና ኤርትራ ውስጥ ካልሆነ የትም ቦታ የነገር የለም። የኤርትራና የኢትዮጵያ ክርስትና ትናንት የጀመረ አይደለም። ትስስሩ ስር የሰደደ ነው ከሀያ ሰላሳ ዓመት በኋላ በኒውዮርክ ና ኒውጀርሲ የምንገኝ ስምንት አብያተ ክርስቲያናት ታላላቅ በዓሎችን በጋራ ለማክበር በተወሰነው መሰረት ዛሬ የመስቀል በዓልን ለማክበር ከተለያዩ ቦታዎች ተሰባስበን አሁን በቅዳሴ ላይ ነው ያለን ቻች ለምኖሩባት ሀገር ብዙ ብሔር ብሔረሰብ ያለባት ብዙ እምነት ያለባት ይሄ ነገር ሰላም እንዳያሳጣን አንድነታችን በለጋሬ ላይ ለማሳየት ነው ከጠዋት ጀምሮ ቤተ ክርስቲያን ሄደን ነው የጠረግነው ከሰዓት ደግሞ 200 ደርዘን ውሃ እነሱ ሲመጡ ለወጣቶቹን አሰማርተን ውሃ አከፋፍለን በሰላም ሸኘናቸው ወደ ምድር ባቡር። ከባህር ዳር፣ ከአስመራ፣ ከኒውዮርክና ከድሬዳዋ ክብረ በዓላት የተወሰዱ ድምፆች ነው የሰማችሁት። የመቀሌን የግሸንና የዋሳንም ይዘናል። ወዲህ ወደ ዋሽንግተን ስንመለስ እውነትና ፍትህ ተቀብረውብናል። ፍትህ አጥተናል። ፍትህ ያስፈልጋል። አዲሱ ትውልድ ወጣቱ ትውልድ ይህን የተቀበረውን እውነትና ፍትህ ቆፍሮ ሊያወጣ ይገባዋል። የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤልን ድምፅ ነው የሰማ ነው ወደ አስር ሺህ የሚገመቱ ኢትዮጵያውያንና ትውልደ ኢትዮጵያውያን ሜሪላንድ ደብረገነት መድኃኔ ዓለም ቤተ ክርስቲያን የደመራ በዓልን ባከበሩበት ስነ ስርዓት ላይ ከተናገሩት የተወሰደ ነው። ቆየት ብሎ ይቀርባል። በድጋሚ በዓሉን ለምታከብሩ ኢትዮጵያውያን በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንኳን አደረሳችሁ። በድጋሚ በምሽቱ ልዩ የአውደ ዓመት ዝግጅታችን በዓሉ እንዴት ተከበረ በሚል የመስቀል በዓልን አከባበር በሚያሳዩ ድምጾች ወደ ተለያዩ የኢትዮጵያና ሌሎች አካባቢዎች እንወስዳችኋለን። ከነኚህና ሌሎች ልዩ ልዩ የአውድ ዓመት ዝግጅቶች ጋር አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። አቀናባሪያችን ንጉሡ ታምሬ ነው። የስርጭት መሐንዲሱ ሴድራክ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና እናሰማለን። በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ የቀብር ስነ ስርዓት ዛሬ በትውልድ ከተማቸው ኩታማ ከተማ ውስጥ ተከናውኗል። ዚምባብዌ እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ነጻነቷን ከነጻ ከወጣችበት ጊዜ አንስተው ለ37 አመታት የመሯት ሙጋቤ የመጨረሻ ማረፊያቸው የት ይሁን በሚለው ቤተሰባቸውና ሙጋቤን የተኳቸው ፕሬዚደንት ኤመርሰን ምናንጓጓ መንግስት ሲጨቃጨቁ መቆየታቸው የሚታወስ ነው። ሰሜን ናይጄሪያ ውስጥ ፖሊሶች በአንድ የእስልምና ሃይማኖት ትምህርት ቤት ውስጥ ተይዘው ሲደበደቡና ሲደፈሩ የነበሩ ከሶስት መቶ የሚበልጡ ወንዶች ልጆችና አዋቂዎችን አስለቅቀናል ካጋቾቻቸው ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዩክሬኑ ፕሬዚደንት ጋር በተነጋገሩበት ጉዳይ በተቆርቋሪ መረጃ አቀባይ በቀረበው ውንጀላ የተጠመዱት የተያያዙት የፕሬዝደንት ትራምፕ ልዩ የዩክሬን ተወካይ ከርት ቮልከር ስራቸውን በፈቃዳቸው ለቀቁ። የቀድሞ የዩናይትድ ስቴትስ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት አምባሳደር ስራቸውን ለመልቀቅ መወሰናቸውን ትናንትና ለውጭ ጉዳይ ሚኒስትሩ ማይክ ፓምፔዮ ያስታወቋቸው መሆኑን ነው ባለስልጣናት የተናገሩት። ይህ የሆነው ቮልከር የፕሬዝደንት ትረምፕን የግል ጠበቃ ሩዲ ጁሊያኒን የቀድሞ ምክትል ፕሬዝደንት ጆ ባይደንና ቤተሰባቸው በሙስና የሚያስ ጠይቅ ተግባር ፈጽመዋል በሚለው ውንጀላ ዙሪያ ምርመራ እንዲካሄድ ከዩክሬን ባለስልጣናት ጋር አገናኝተዋቸዋል መባሉን ተከትሎ ነው። የውጭ ጉዳይ ሚኒስቴር ለጊዜው አስተያየት አልሰጠበትም። ይህ በዚህ እንዳለ የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት ከዩክሬኑ ጉዳይ በተያያዘ ሰነዶችን እንዲያቀርቡ ለውጭ ጉዳይ ሚኒስትሩ ፖምፔዮ መጥሪያ ልከዋል። አምስት የሚኒስቴር መስሪያ ቤቱ ባለስልጣናት በዩክሬን አምባሳደር የነበሩትና ትናንት የለቀቁትን ከርት ቮልከርን ጨምሮ በሚቀጥሉት ሁለት ሳምንታት ውስጥ ቃላቸውን የሚቀበሏቸው መሆኑንም አስታውቀዋል የምክር ቤት አባላቱ። የነውጠኛ ስጋትና የምርጫ ግብዓት ችግር የነበረበት የአፍጋኒስታኑ ፕሬዝደንታዊ ምርጫ ተጠናቋል። ድምጽ ሊሰጥ የወጣው ሕዝብ ቁጥር አነስተኛ እንደነበረ ባለስልጣናቱ አስታውቀዋል። ታሊባኖችም ከባድ ያልሆኑ ጥቃቶችን እንዳደረሱን የተሰማው ድምጽ መስጫ ጣቢያዎች ላይ ጥቃት እናደርሳለን በማለታቸው ግን አንዳንድ መራጮች ወጥተው ድምጽ ከመስጠት ተቆጥበዋል። በብዙ አስር ሺዎች የተቆጠሩ መራጮችን ደህንነት ለመጠበቅ በመላ ሀገሪቱ የጸጥታ ጠባቂዎች ተሰማርተው ውለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር ከውጭ ሀገር የፈለሱ ልጆችን ከወላጆቻቸው ጋር ላልተወሰነ ጊዜ በቁጥጥር ስር አውሎ ለማቆየት ያወጣውን አዲስ ደንብ ትናንት አርብ፣ ሎስ አንጀለስ ላይ ያስቻሉት ዳኛ አግደውበታል። የሎስ አንጀለሱ ወረዳ ፍርድ ቤት ዳኛ ዶሊ ጂ ውሳኔውን ሲሰጡ አስተዳደሩ ያወጣው ደንብ እንደ ኤውሮፓውያን አቆጣጠር በ1997 ዓ.ም የተደረሰው የተደረሰውና መንግስት ድንበር ላይ የተያያዙ የውጭ ሀገር ተወላጅ ልጆችን በፍጥነት አሜሪካ ውስጥ ላሉ ዘመዶቻቸው እንዲያስረክብ ከሚያስገድደው ስምምነት ጋር የሚጋጭ ነው ብለውታል። ሲያዙም መቀመጥ ያለባቸው የክፍለ ግዛቱ ፈቃድ ባላቸው ስፍራዎች ብቻ እንደሆነም አሳስበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ልዩ የመስቀል ዝግጅታችንን ነው። የምሽቱ አስተናጋጆች አሉላ ከበደና ቆንጅት ታየ ነን። ልዩ የመስቀል በዓል ዝግጅታችን ወደ ተለያዩ የኢትዮጵያ ከተሞችና ሌሎች አካባቢዎች ይወስደናል። ከድሬዳዋ ይሆናል የምንነሳው። አሁን ከድሬዳዋ ነው የምንንደረደረው የመስቀል ደመራ ክብረ በዓላት በድሬዳዋ በድምቀት ተከብረዋል። አሁንም በመከበር ላይ ነው። በአከባበሩ ላይ በአስር ሺዎች የሚቆጠሩ ምእመናን በለጋሃር አደባባይ ተገኝተው የደመራን በዓል ማክበራቸውን በወቅቱ ንግግር ያደረጉት የድሬዳዋ አስተዳደር ከንቲባ ህጋዊ ካርታ ያልነበራቸው ዘጠኝ የአብያተ ክርስቲያናት ይዞታዎችን ያለምንም ቅድመ ሁኔታ ካርታ ተዘጋጅቶ እንደ ሰጧቸው ወይም እንዲሰጥ መወሰዱን የሀገረ ስብከቱ ሥራ አስኪያጅ ሊቀት ጎሀን ማትያስ በቀለ ከመስከረም 21 እስከ መስከረም 29 ቀን በሁሉም የድሬዳዋ አብያተ ክርስቲያናት ጸሎትና ምሕላ መታወጁን አስታውቋል ይለናል የድሬዳዋው ዘጋቢያችን አዲስ ቸኮል በለግሃሪና ሳቢያን የሚኖሩ የእስልምና እምነት ተከታዮች ወደ ደመራው ቦታ ለሚሄዱ የኦርቶዶክስ ምዕመናን ውሃ ሲያድሉ የነበረ ሲሆን በዛሬው ዕለትም የምሳ ግብዣ ማድረጋቸውን ጠቅሶ ተከታዩን አቀናብሯል። በትላንትናው ዕለት ከቀኑ ሰባት ሰዓት ተኩል ጀምሮ ነበር የአብያተ ክርስቲያናቱ ሰንበት ትምህርት ቤቶች መዘመራንና ምዕመናን ወደ ለጋራ አደባባይ መትመም የጀመሩት። በዚህ ሂደት ታዲያ በሁለቱ ቦታዎች ማለትም በለጋሬና በሳቢያን ለሚያልፉ ምዕመናን የአካባቢ ሙስሊሞች የታሸገ ውሃ ገዝተው ያድሉ ነበር። በለጋሬ ድርጊቱ ሲያስተባብር የነበረው ወጣት አብዲ እንዲህ ይላል። እዚኛ ኢትዮጵያን ብርቅዬ ነን ተቻችለ የምኖርባት ሀገር ብዙ ብሔር ብሔረሰብ ያለባት፣ ብዙ እምነት ያለባት። ይሄ ነገር ሰላም እንዳያሳጣን፣ ብዙዎቹ በዚህ በሃይማኖት ሽፋን ሌላ ነገር የሚያደርጉም አሉ። ስለዚህ ይህን ለማክሸፍ አንድነታችን በለጋሬ ላይ ለማሳየት እዚህ ላይ የምታየው የለጋሬ ወጣቶችና ጤና ቡድን እግር ኳስ አለ፣ ፒስ ክለብ አለ፣ ቀበሌ አለ፣ እኛም አለን ጭምር ማለት ነው። ከጠዋት ጀምሮ ቤተክርስቲያን ሄደን ነው የጠረግ ነው። ከሰዓት ደግሞ ሁለት መቶ ደርዘን ውሃ እነሱ ሲመጡ ለወጣቶቹን አሰማርተን ውሃ አከፋፍለን በሰላም ሸኘ ናቸው ወደ ምድር ባብረ ድሬዳዋ ከእንቁጣጣሽ ዋዜማ ጀምሮ እስካለፈው ሳምንት ማለቂያ ድረስ ከሰፈር ጸብ ተነስቶ የብሔርና የሃይማኖት መልክ የመያዝ አዝማሚያ ሲስተዋልበት የነበረ ግጭት ስታስተናግድ እንደነበረ ይታወሳል። ይህንን ውጥረት ለመቅረፍ የደመራ ዋዜማ የድሬዳዋ አስተዳደር ከንቲባና ምክትላቸው በተገኙበት የልዩ ልዩ ሃይማኖት ተከታዮች የመስቀል ደመራ በዓል የሚከበርበት የለጋራ አደባባይ ላይ የጽዳት ዘመቻ አካሂደው ነበር። በጣት ከሚቆጠሩ ቀናት በፊት በውጥረት ተሞልታ የነበረችው ድሬዳዋ የመስቀል በዓልን መተሳሰብ በሚያጉላ ሁኔታ ነው የተቀበለችው። የሰንበት ተማሪዎችና ቀሳውስ ልዩ ልዩ ወረቦችና መዝሙሮችን ሲያሰሙ ከቆዩ በኋላ ከንቲባ አህመድ መሐመድ ቡህ ንግግር አድርገዋል። አቶ አህመድ በንግግራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሁሉም ኢትዮጵያዊ ሀብት መሆኗን ገልጸው ለዚህም አስፈላጊው ድጋፍ ሁሉ እንደሚያደርጉ ተናግረዋል። አስተዳደራቸው ሕጋዊ የይዞታ ማረጋገጫ ካርታ ለሌላቸው ዘጠኝ የቤተ ክርስቲያን ይዞታዎች ያለምንም ቅድመ ሁኔታ ካርታ እንዲዘጋጅ መወሰኑን ይፋ ሲያደርጉ ምዕመናን በሌልታ ነበር የተቀበሏቸው። ክቡራትና ክቡራን፣ በዚህ አጋጣሚ ላመስርላቸው የሚወደው አንድ ነገር ቢሆን ይህ የሀገር ሀብት የሆነች ቤተ ክርስቲያን ሃይማኖታዊ አገልግሎት ለመስጠት የምትገለገለባቸው ሀያ ይዞታዎች ውስጥ ዘጠኙ ይዞታ ማረጋገጫ የሌላቸውና አባቶችም ህጋዊ ይዞታ ማረጋገጫ እንዲሰጣቸው በጠየቁት መሰረት አስተዳደሩ ያለምንም ቅድመ ሁኔታ ሁሉም የይዞታ ማረጋገጫ እንዲሰጣቸው የወሰኑ መሆኑን ለማብሰር ወደ በዚሁ መድረክ ንግግር ያደረጉት የድሬዳዋ ሀገረ ስብከት ስራ አስኪያጅ ሊቀት ትጓን ማቲያስ በቀለ ለውጡን ተከትሎ ርካሽ የፖለቲካ ትርፍ ለማግኘት ቤተክርስቲያንንና ምዕመናንን እያጠቁ ናቸው ያላቸውን እጃቸውን ያነሱ ዘንድ ጠይቀዋል። ከዚህ ጋር አያይዞም በሀገርና በቤተክርስቲያን ላይ እየደረሰ ያለውን ፈተና አምላክ እንዲያስቀርና ለአጥፊዎችም ልቦና እንዲሰጥ የጸሎትና ምሕላ ፕሮግራም መታወጁን አስታውቀዋል። ኃይል የእግዚአብሔር በመሆኑ በሀገርና በቤተክርስቲያን ላይ እየደረሰ ያለውን ፈተና አምላካችን እግዚአብሔር እንዲያስታግስልን ለአጥፊዎችም ልቦና እንዲሰጥልን በጾምና በጸሎት እግዚአብሔርን መጠየቅ የቤተ ክርስቲያኒቱ በቀዳሚ ተግባር ስለሆነ በአገረ ስብከታችን ሊቀጳጳስ በብፁዕ አቡነ ዳንኤል አባታዊ መመሪያ ሰጪነት ከመስከረም 21 ቀን 2012 ዓ.ም ጀምሮ እስከ መስከረም ሃያ ሰባት ቀን ሁለት ሺ ዐስራ ሁለት ዓመተ ምሕረት ድረስ ለሰባት ቀናት በሁሉም አብያተ ክርስቲያናት በየአቅርያው በቀኑ ዐሥራ ሁለት ሰዓት እስከ ምሽት አንድ ሰዓት ድረስ አንድም ኦርቶዶክሳዊ የተዋህዶ ምእመን በማታው የሰርክ ጉባኤ ላይ ሳይቀር ተገኝቶ ጸሎተ ምሕላ እንዲደረግ ቤተ ክርስቲያን ጥሪዋን ታስተላልፋለች። ደመራው ሃይማኖታዊ ስርዓቱን ጠብቆ የተለኮሰ ሲሆን ያለምንም የጸጥታ ችግር የበዓል አከባበር ተጠናቋል። በዛሬው ዕለትም የሳቢያን አካባቢ ሙስሊምና ክርስቲያን ወጣቶች በመተባበር በመስቀለኛ የምሳ ግብዣ አዘጋጅተው ነዳያንና ችግረኞች መጋበዛቸውን የዘሮ ለቀበሌ ሊቀመንበር አቶ ወንድማገኝ ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን እናመሰግናለን። እንኳን አደረሳችሁ በድጋሚ እንላለን። አሁን ደግሞ በመቀጠል አስቴር ምስጋናው ባህር ዳር ላይ የተጠባበቀች ነው። ስለ በዓሉ አከባበር ልትነግረን አስቴር፣ ትላንት ከሰዓት በኋላ ነበር በባህርዳር ከተማ ከተለያዩ አጥቢያ ቤተ ክርስቲያን የተሰባሰቡ ምዕመናን በባህላዊ አልባሳት ደምቀው የመስቀል ደመራ ወይም ከተራ በዓል በጋራ ወደሚከበርበት መስቀል አደባባይ ያመሩት። ደመራው በተደመረበት አደባባይ የተገኙት ምዕመናን ከካህናት እና ከዲያቆናት ጋር በመሆን አምላካቸውን በዝማሬ እና በቅዳሴ አመስግነዋል። መስቀል አደባባይ ያገኘውት መምህር በትሮ ወንጌል ካሳ የመስቀል ደመራ በዓል ሃይማኖታዊና ባህላዊ እሴቱን ጠብቆ የሚከበር በመሆኑ ልዩ ትርጉም እንዳለው ይናገራል። የሃይማኖት መምህር እንደመሆን የመጠን ሁሌም አከብራለሁ። ግዴታዬም ስለሆነ በምን መልኩ ነው? ሁሌ ሃይማኖታዊ ይዘቱንና አገራዊ ባህሉን በጠበቀ መልኩ እንደተከታተል ነው። ስነስርዓቱን በመጠበቅ አከብራለሁ። ዘንድሮ የተለየ ነገር የለም፣ እንደተለመደው ነው የሚከበረው። ግን የተለየ ነገር የምንለው በሌላ በአጎራባሽ ክልሎች መስቀልን በተመለከተ አንዳንድ አለመግባባቶች እና ሰጣገቦች ያሉ መሆናቸው። ይህ እንደ ልዩነት ሳይሆን የምንቆጥረው አለመረዳት አገራዊ ሀብት ማይዳሰስ ቅርስ መሆኑ ከአለመረዳት አንጻር የተወለደ እንደመሆኑ መጠን ይህ ካልሆነ በቀር ባሉ እንደዚሁ በየአመቱ በደመቀ ሁኔታ ነው የሚከበረው። አንተ ሁሌ ስታከብር በምኑ ነው የምትደሰተው? ሃይማኖታዊ ባህሉንና ሀገራዊ እሴቱን በጠበቀ መልኩ ስለሚተላለፍ ደስ የሚለኛል፣ እኮራበታለሁም። መደሰት ብቻ አይደለም፣ ኩራቴ ነው፣ መገለጫዬ ነው። ዓለም የሚያውቀኝ በዚህ ነው። ሌላው አስተያየቱን የሰጠኝ ሊቀ ዲያቆን ፍቅረ ማርያም ነው። የመስቀል በዓል ከፍተኛ ሃይማኖታዊ ትርጉም እንዳለው ይናገራል። ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሌላውም ዓለም የምታስተምረው ትዕግስትን፣ ጽናትን፣ ፍቅርን ተስፋ ነው። እውነት ለመናገር ከህፃናት እስከ ሽማግሌ፣ ከምዕመናን እስከ ካህናት፣ ከሊቅ እስከ ደቂቅ ሁሉም የባህሉን አለባበስ ትውፊቱን፣ ኢትዮጵያዊነቱን፣ ታላቅነቱን በማስመስከር ከእያንዳንዱ የምትመለከችው የደስታ ስሜት ነው። የደስታ የውስጡን ስሜት አለባበሱ፣ አነጋገሩ፣ ዝማሬውን ከሊቃውንቱ ውስጥ ከምዕመናኑ ስትመለከችው በጣም ደስ የሚያሰኝ ነው። ስፈልጋ ሰፋ እኔ በግሌ እንግዲህ ያው ጓደኞችቼ ጋር ጥበብ አንድ ላይ በመልበስ አንድ አይነት ሹርባ በመሰራት እንደገና ደግሞ ያው በባህሉ ቦታ ላይ ለመገኘት እራሳችን ያው ከሃይማኖቱ ስርዓት ጋር ለማየት የመጣ ነው እዚህ። ሃይማኖታችን መቻቻልን ትዕግስትን እንደገና ደግሞ ሁሌም ራስን መውደድ ብቻ ሳይሆን ሌሎችንም እየወደዱ መኖርን ነው የሚያስተምረው። ስለዚህ ባህሉ ደስ ይላል። በስነ ስርዓቱ ላይ የተገኙት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በመስቀሉ ሀገራዊ ፍቅራችንን እንግለጽበት ሲሉ መልእክት አስተላልፈዋል። መስቀሉ የሚያስተምረን ከሁሉም ጋራ ተግባብቶ መኖርን፣ ከሁሉም ጋራ በፍቅር መኖርን፣ ከሁሉም ጋራ ተረራርቶ መኖርን ከሁሉም ጋር በአንድነት ተባብሮ እየሰሩ መኖርን ያስተምረናል። ስለዚህ የመስቀሉ ፍቅር ሲገባቸው መስቀሉን የተሸከሙ ሁሉ የወደቀውን የሚደግፉ፣ የተንገዳገደውን የሚደግፉ፣ ያጣውን እንዲያገኝ የሚረዱ፣ የታመመውን የሚያስታምሙ፣ የተቸገረውን የሚረዱ እንጂ የሚጥሉ የሚያሳድዱ አለመሆኑን በማወቅ መስቀሉ ለአንድነታችን፣ መስቀሉ ለፍቅራችን፣ መስቀሉ ለአብሮነታችን፣ መስቀሉ ለመልካም ስራችን ጠቃሚ መሆኑን ልናስረዳቸውም ሊረዱንም ግድ ይላል። ስለዚህ በመስቀሉ አንድነታችንን እንስበክበት፣ በመስቀሉ ሀገራዊ ፍቅራችንን እንግለጽበት፣ በመስቀሉ ወገናዊ ፍቅራችንን እንግለጽበት እናስተምርበት። መስቀሉን የተሸከምን ወገኖች በሙሉ ትምክህተኞች አይደለንም። የከተራ በዓልን አደባባይ ላይ በጋራ በደመቀ ሁኔታ የከበሩ ምዕመናን ወደ መንደሮቻቸው ሲመለሱ፣ ሌላ ደመራ፣ ሌላ ማህበራዊ እሴት ይጠብቃቸዋል። ዛሬ ከሌሊቱ ዘጠኝ ሰዓት ጀምሮ በተለያዩ ማህበራዊ መስተጋብር ከሚያከብሩ ከአንድ መንደር ሰዎች ጋር ጎራ ብዬ ነበር። እንጉሮ ገባሽ በማለት እንደምን አረፈዳችሁ። እንጉሮ ገባሽ እንኳን ወደ ጓሮ ገባሽ፣ እንኳን ወደ ጓሮ ገባሽ ነው የሚባለው። ትርጉሙን ታውቃለህ? እስኪ ምን ማለት እንደሆነ ንገረኝ። እርሻውን ትን ብሎ ጭቃ ደርቆ እንኳን ደጓሮ ገባ። እንኳን አደረሰዎት። እንኳ አብሮ አደረሰን። እስኪ ስምዎትንና የት አካባቢ እንደሚኖሩ ብለጹ። ዶክተር ታደለ እባላለሁ። የምኖረው ባህርዳር ከተማ ዳግማዊ ምንይልክ ቀበሌ። እንግዲህ የመስቀል ደመራ በዓል ትናንትና አደባባይ ላይ አክብረዋል አይደል? አዎ፣ አክብሬ ያለሁት። እዚህ ሰፈር ደግሞ ከመጡ በኋላ በምን ሁኔታ ነው ያከበሩት? በጋራ በሰፈር ተደራጅተን እንደምታዩ ትልቅ ላም ተገዝቷል። ፍሬዳ ተገዝቷል። ችቦውን ገዝተን ቡና ምንም አለ፣ ያንን አደረግን። ማታ ዛሬ በዘጠኝ ሰዓት ተኩል አካባቢ ወደ አስር ሰዓት አካባቢ ዙረን ችቦዎቹ በየእንቆረቆባሽ በየቤቱ ካነ በኋላ ተበርቶ በየቤቱ መጦ ያው አቃጠልን ማለት ነው። እዚህ አካባቢ በተለይ በዓሉ በዕለት ሁለት ሲከበር እንጉሮ ጉባሽ እየተባለ ነውና ሰው ብቻ አይደለም የሚባለው እንኳን እኛን ሰዎቹን ከብቶቹንም ይላል፣ እንዳልሽው እቃዎቹንም ይላል። ከተገኘ ማንኛውን መንቆረቆባ ይችላል። በአሁኑ ሰዓት እንግዲህ ያው እርድ ስነ ስርአት እየተካሄደ ነው፣ እያየሁ ነው። እና ከዚህ በኋላ የሚኖረው ዝግጅት ስ እስከ ማታ ምንድን ነው? ሴቶች ደግሞ ይህ ወንዱ የራሱን የቤት ስራ እየተወጣ ነው። ሴቶቹ ደግሞ እየሰሩ እየተዘጋጁ ነው ዳቦ አለ ቡና አለ በጣም ብዙ ህጻናት ይመጣሉ ከዚህ በኋላ ምንድን ነው ፕሮግራማችን ያለው ምሳ ሰዓት አለ መጀመሪያ ቅድሚያ የምንሰጠው ለህጻናት ነው መጀመሪያ የምናስተናግደው ምክንያቱም ባህሉ እነሱ ያነዘው እንዲሄዱ እነሱን እናስተናግዳለን ከዛ በተጨማሪ ግን ፕሮግራም አለን ከፍተኛ ውጤት የሚያመጡ ልጆችን በስለትም በምኑ መልኩ የሚሸለሙ ስርዓት አለ። በዚሁ አንድ ባህሉን አብረን በጋራ እያከበርን ነው። ሁለተኛ ደግሞ የሰፈሩ ልጆች በተለያየ ትምህርት ቤት ቢማሩም አሁን ነው የሚገናኙት። ስለዚህ ማን ምንድን ነው ኮምፒቲሽን ወይም ውድድራዊ ጥሩ መንፈሳዊ ውድድር እንዲኖራቸው ያንንም እናካሄዳለን። የመስቀል ደመራ በዓልን ምክንያት በማድረግ ያዘጋጀውት ልዩ የበዓል ዝግጅት ይህንን ይመስል ነበር። አስቴር ምስጋናው ነኝ። እንግሮ ገባሽ እንግሮ ገባሽ እያለች ነው አስቴር። ልክ ነው፣ ግሩም ዝግጅት ነው። አስቴር በጣም እናመሰግናለን። መልካም በዓል ላንቺም፣ እንዲሁም ለመላው አድማጮቻችን። በድጋሚ የመስቀል በዓል ልዩ የምሽት ዝግጅታችን ይቀጥላል አንድ የመስቀል ዜማ እንጋብዝና ወደ ተለያዩ የኢትዮጵያ አካባቢዎች እንዲሁም ወዲህ ወደ ዩናይት ስቴትስ ያሉ የተለያዩ ዛሬ በዓሉን እያከበሩ ያሉ አካባቢዎች እንወስዳችኋለን። ሙዚቃውን እንስማ። መስቀል በዓል ዝግጅታችን አድማጮች ይቀጥላል። ቀደም ብለን ቃል እንደገባ ነው ወደ ተለያዩ አካባቢዎች በሚሄድ የበዓሉን አከባበር እንመለከታለን። ቆንጅት ተከታዩ ወደ አዲግራት የሚወስደን ነው። ልክ ነው። የመስቀል በዓል በትግራይ በክልል ደረጃ በአዲግራት ከተማ በዛሬው ዕለት በድምቀት ተከብሯል። ሙሉጌታ አጽባሃ ዘገባ ይዞልናል። በአዲግራት ከተማ ሜዳ አጋመ ተብሎ በሚታወቅ አካባቢ የመስቀል በዓል በዛሬው ዕለት በሃይማኖታዊና ባህላዊ መንገድ ተከብሯል። በበዓሉ ካህናትና የሰንበት ትምህርት ቤት ተማሪዎች ያሬዳዊ ዜማ አቅርበዋል። ከክልሉ የተለያዩ አካባቢዎች በከተማዋ የተገኙ የበዓሉ ተሳታፊዎችም የየአካባቢያቸውን ባህላዊ አኗኗርና ጭፍራ አቅርበዋል። በዓሉ የክርስትና እምነት ተከታዮች ጎብኚዎች፣ በኢትዮጵያ የተለያዩ አካባቢዎችና ውጭ ሀገር የሚኖሩ የአጋመ ተወላጆች ተገኝቷል። ኤርትራውያኑም በበዓሉ ተሳትፏል። አቶ መብራቱ ዘውዴ የአካባቢ ተወላጅ ናቸው። የመስቀል በዓል በአጋመ የተጣላው የሚታረቅበት የፍቅር ምልክት ነው ብለዋል። ይህ በዓል አዲስ ዘመን እንደመጣም የሚበሰርበት ነው ይላሉ። መስቀል ተከብሮና ተፈቅሮ የሚኖር ነው። ለዚህ ደግሞ በየ አመት እኛ ከሰማኒያ ከወጣው ሰላሳ ሁለት አመት አርግ ያለው በየ አመት አልቀርም። ምክንያቱም እዚህ ጋር ካልመጣው ሞተ ወደማ ታመመ የለም ማለት ነው። መስቀሉ ጽኑ እንዳለን ዛሬ ዳሜራ እንደበራው ጽናት ይስጠን፣ ፍቅር ይስጠን፣ የኢትዮጵያ ሕዝብ ልቦና ያስፋው ለሚመጣው አመት ከዚህ የበለጠ ያኖረን በበዓሉ የተገኙት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የእንኳን አደረሳቸው መልእክት አስተላልፈዋል። መስቀል ጨምሮ በክልሉ የሚገኙ የቱሪዝም መስህቦች የማስተዋወቅና ማልማት ስራ እስካሁን በተገቢ መንገድ አልተፈጸመም ብለዋል። በመሆኑም ከዘርፉ የሚገኘው ገቢ ዝቅተኛ ነው በማለት ተናግሯል። በዚህ ዓመት መንግስታቸው ለቱሪዝም ዘርፍ ትኩረት አድርጎ እንደሚሰራም ተናግሯል። ኣብ 1 ናይልምዓት በ2012 ባለፈው ዓመት የጀመርናቸው የልማት፣ የመልካም አስተዳደርና ሌሎች ስራዎች በማቀላጠፍ የህዝብ ችግሮች በሚፈቱ ስራዎች ትኩረት በማድረግ በበለጠ በመፈጸም የህዝባችንን ችግር የሚፈታበት አመት እንዲሆን እንሰራለን ነው ያሉት። በበዓሉ የተገኙ ኤርትራውያን ያመሰገኑት ዶክተር ደብረ ጽዮን ብዙ ችግሮች ተቋቁሟችሁ ከወንድሞቻችን ጋር የመስቀል በዓል ማክበር አለብን ብላችሁ ስለተገኛችሁ ክብር ይገባቸዋል ብለዋል። በሁለቱም ሀገራት መካከል የተጀመረው የሰላም ሂደት እንዲቀጥል መንግስታቸውና የክልሉ ህዝብ ፍላጎት እንዳለው ገልጸዋል። ክልቲ ህዝብታትና ሰላሙ ውሑስ ኮይኑ ሓቢሩ ክለምዕ ናብሮን ሂወቱን ክልውጥ። የሁለቱም ህዝቦቻችን ሰላም ተጠብቆ አብሮ እንዲለማ ኑሮውና ህይወቱ እንዲቀየር ፍላጎታችንና ምኞታችን ከፍተኛ በመሆኑ የትግራይ ህዝብና መንግስት ለወንድሙ የኤርትራ ህዝብ ያለው ክብር በተግባር ያስመሰከረ መሆኑ በትግራይ የምትኖሩና የምትመላለሱ ኤርትራውያን ምስክር ናችሁ። በዚህ ዓመት አምና የተጀመረ ሰላም ካላስፈላጊ ሞጓተት ወጥቶ ወደ ተስተካከለ መንገድ እንዲገባ ጥረታችን እናጠናክራለን። ሁለቱም ህዝቦች ሰላም የማይፈልግ አካል አስቦና ሞክሮ ይቀራል እንጂ እንደማይሳካለት ይወቅ፣ ነው ያሉት በበዓሉ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ። መስቀል ሲከበር በፍቅር በሰላምና አንድነት ሊሆን ይገባል ብለዋል። ክርስቶስ በመስቀል የተሰቀለው ለሰላም ነውና በሰላም ልንመላለስ ይገባል በማለት ተናግሯል። ንስኻትኩም ደማ ናይ ሙሉእ ትግራይ ህዝቢ ዕድለኛታት ይኹም ከበይን ተበልኩምኒ ሰላም ኣለኩም ፍቅረ ኣለኩም ሀደነት ለኩም እናንተ ሁላችሁም የትግራይ ህዝቦች እድለኞች ናችሁ። እንዴት ካላችሁኝ ሰላም አላችሁ ፍቅርና አንድነትም አላችሁ። ልጆቻችሁም በሰላም ይማራሉ፣ በሰላም ገብተው ይወጣሉ። ሰላማቸውና አንድነታቸው ጠብቀው ይኖራሉ ማለት ነው። ለመላ ኢትዮጵያ ሀገራችንም ሰላም እንዲያወርድልን ለፈጣሪያችን ለምናለን። ሰላም ለሁላችንም እንዲያወርድልን ፍቅር ሰላምና አንድነት እንዲኖረን ሁላችንም እንለምነዋለን። በኢትዮጵያ ያለው የሚያስቸግር ነገር ሁሉ ተወግዶ ሰላም እንዲኖር የሁላችንም ጸሎት ነው፣ የሁላችንም ምኞት ነው ብለዋል። የመስቀል በዓል ከአድግራት ከተማ በተጨማሪ በትግራይ ሁሉም አካባቢዎች በድምቀት ተከብሯል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቐለ ሙሉጌታ ጽባህን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ወሎ ግሸን ይወስደናል። አመታዊው የመስቀል በዓልና ደመራ ደቡብ ወሎ ውስጥ በምትገኘው ግሸን ደብረ ከርቤ ገዳም በደማቅ ስነ ስርዓት ተካሂደዋል። የህዝቡ ቁጥሩ እስከ ዛሬው ከነበረው ይበልጣል የተባለለት መሆኑንና ከኢትዮጵያ የተለያዩ አካባቢዎች የመጡ ምእመናን የታደሙበት የደመራና የችቦ ማብራት ስነ ስርዓት በደማቁ መከበሩንም ይገልጣል። ዛሬም ዓለም አቀፉ የቱሪዝም ቀን በአምባው ላይ እየተከበረ ሲሆን ከአስር ሚሊዮን ብር በላይ ወጪ ወጥቶበታል ለተባለው ዘመናዊ ሙዚየም ተመርቆ አገልግሎት መስጠት መጀመሩን ጨምሮ ገልጦ መስፍን አራጌ ነው። ተከታዩን እንዲህ ያቀናበረው። በ514 ዓ ም በአባ ፈቃደ ክርስቶስ የተመሠረተችው የግሸን ደብረ ከርቤ ገዳም እንደ አማኝ ለእምነቱ ተከታዮች ቅዱስ የሚባሉ ገድልና ታሪኮች ያሉባት ናት። እንደ አለማዊ ደግሞ ድንቅ ተፈጥሯዊ አቀማመጥ የታደለች። በተፈጥሮ መስቀለኛ በሆነው ተራራ ላይ የከተመችው ግሸን ደብረ ከርቤ ኢየሱስ ክርስቶስ የተሰቀለበት መስቀል መገኛ ስፍራ እንደሆነች በእምነቱ ተከታዮች ይታመናል። አባ ፈቃደ ክርስቶስ ግሸን፣ ቅዱስ ላሊበላ ደብረ እግዚአብሔር፣ አጼ ይኩኖ አምላክ ደብረ ንግሥት፣ አጼ ዘር ያዕቆብ ደብረ ከርቤ በሚሉ የተለያዩ የማወደሻ ስሞች የሚጠሯት ግሸን ደብረ ከርቤ ማርያም ከትናንት ጀምሮ በሕዝብ ማዕበል ተጥለቅልቃ በዝማሬና በወዳሴ አሸብርቃ በጸሎትና በአገልግሎት ደምቃ ዘልቃለች። በብዙ ሺዎች የሚቆጠሩ ምዕመናን የታደሙበት የደመራ ስነስርዓት እጅግ ደማቅና ኢትዮጵያ ህብር የተንጸባረቀበት ነበር። ቋንቋ፣ ብሔር፣ አካባቢ፣ ጾታ፣ እድሜ ያልገደበው ልዩ ቀመር ልዩ አንድነት። ይህን ደግሞ የሚመሰክሩት ላለፉት 25 ዓመታት ደመራን በግሸን ደብረ ከርቤ የሚያከብሩትና ከአዲስ አበባ የመጡት ሊቀ ትጉሃን ደረጀ ነጋሽ ዘወይንዬ ናቸው። ወደ 18 ሀገራት ተዟዙሬ አይቻለሁ። አውሮፓ፣ መካከለኛው ምስራቅ፣ አፍሪካን አይቻለሁ። ሲጀምር በዓል ማለት አከባበር ያለው ኢትዮጵያ ውስጥ ነው። ስነስርአ ሰዓቱ ካነጋገራችን ጀምሮ ሰላምታችን በውጭው ሀገር እኮ ጉድ ሞርኒንግ ሲባል ጉድ ሞርኒንግ ነው። እንደምናደርግ ሲባል እንደምናደርግ ነው። ኢትዮጵያ ውስጥ ግን እንደምናደርግ ሲባል እግዚአብሔር ይመስገን ነው። በሰላምታችን ላይ እግዚአብሔር የሚከብርባት ሀገር፣ ብቸኛ ሀገር ኢትዮጵያ ናት። አብሮ መብላት መጎራረስ ያለባት ሀገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ እቁብና እድር ያላት ሀገር እኮ ኢትዮጵያ ናት እና ባህሎቿ፣ ሴቶቿ የደመቁ እንዲሁም ማንኛውም ክብረ በዓሏ ደስ የሚለው ሀገር ኢትዮጵያ ነው። መስቀልን ስናከብር ስለ ፍቅር እናስባለን። መስቀልን ስናከብር ክብር በመስዋዕትነት ለሌሎች ክብር መስጠትን እንማራለን ይላሉ። መስቀልን ስናከብር በጣም ብዙ ነገሮችን እናስባለን። የክርስቶስን መንገላታት፣ መሞት እናስባለን። 6666 ጊዜ መገረፉን እናስባለን። ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ አምስቱ ቅንዋተ መስቀል መቸንከሩን እናስባለን። መጠማቱን፣ መራቡን እናስባለን። ራቁቱን መዋሉን እናስባለን። ጨረቃ ብርሃን መከልከሏን፣ ፀሐይ መጨለሟን እናስባለን። ከዋክብት መርገፏን እናስባለን። ይህ ሁሉ የሚታሰብበት መስቀል ስለሆነ በመስቀል ጥልን ስለገደለ አሁን ሁላችንም ከዘረኝነትና ከክፋት ወጥተን በኢትዮጵያ አንድነት በቀደሞ ማንነታችን ልንቀጥል ያስፈልጋል። በዘር ሳንለያይ፣ በተንኮል ሳንለያይ ኢትዮጵያዊ ጥንታዊ ታሪካዊ ሀገር እንደሆነች በማመን እንደ ቀደመው በፍቅር በሰላም እንድንመላለስ ያስፈልጋል። በኢትዮጵያዊነታችን ልንኮራ ነው እንጂ አንገታችን ልንደፋ አያስፈልግም። ይሄ መከራው ዘመን የጨለፋ ዘመን ያልፋልና ሁላችንም ወደ እግዚአብሔር እንድንመለስ አደራላል። ከስፍራው ታሪካዊና መንፈሳዊ ግዝፍና አንጻር በሀገር አቀፍ ደረጃ በዓሉ በዚህ ቦታ ቢከበር ሲሉም አስተያየት ይሰጣሉ። መስቀሉ ያለው ግሸን ደብረ ከርቤ ላይ ነው። ሊከበር የሚገባው ከመስቀል አደባባይ ይልቅ ግሸን ደብረ ከርቤ ላይ ነው። መስቀሉ ባለበት ሰፈነግ የጠጣበት ዋንጫ፣ የለበሰው ከለሜዳ፣ የተወጋበት ጦር፣ የታሰረበት ገመድና የነ ቅዱስ እስጢፋኖስ የነ ቅዱስ አርሴማ ቅዱስ ጊዮርጊስ የነ ቅድስት እሌኒ እልፍ አላፍ ሄሮድስ ሲያስፈጃቸው ሕጻናት አጽም ያለበት ቦታ ላይ በበለጠ ከቅዱስ ፓትርያርኩ ጀምሮ ብፁዋን ሊቃነ ጳጳሳት በመገኘት ሊከበር የሚገባው በዓለም የተለየ ቦታ ግሸን ደብረ ከርቤ ነውና እዚህ ላይ መከበር አለብ። ካለፉት አመታት የላቀ ብዙ ምእመን በዓሉን በስፍራው ተገኝቶ የማክበሩ ሚስጥር ምን ይሆን? የርዕሰ አድባራት ግሸን ደብረ ከርቤ ገዳም ዋና አስተዳዳሪ ቆሞስ መምህር አባ ላይኮ እንዴ ፍራው አንደኛ ትውልዱ ኦርቶዶክስ ላይ አለም አቀፍም ሆነ አገራዊ ጥሩ የሆኑ እይታዎችም ስላሉ ህዝበ ክርስቲያኑ ሃይማኖትን እንድጠብቅ፣ ቤተ ክርስቲያኑ እንድጠብቅ አንድነትን እንዳጸና አድርጎታል። የሚል ሀሳብ ነው ያለኝ። ሁለተኛው ምንድን ነው? በተለያዩ ጊዜያት ስለ ግሸን ደብረ ከርቤ በተለያዩ ሚዲያዎች ይነገራል። በተለያዩ ቤተክርስቲያን መድረኮችም ስለ ደብረ ከርቤ ስለ መስቀሉ ሰብኮ ግሽን ደብረ ከርቤን ሳያወሳ የሚቀር ተባኪ ስለሌለ በዚህ በዚህ ምክንያት ነው ህዝቡ እየበዛ የመጣው። ይህ አንድነት ልዩነትን ለሚሰብኩ፣ ይህ ፍቅር ጥላቻን ለሚዘሩ፣ ይህ መተሳሰብ ግጭትን ለሚያቀነቅኑ አካላት የማንቂያ ደውል፣ የማስተማሪያ ፊደል ነው ይላሉ መምህሩ። ኢትዮጵያ ከአፍሪካ ሀገራት አንድነቷ፣ ክብሯ፣ ሉዓላዊነቷን አስጠብቆ የቆየው ህዝቡ አንድ ሆኖ ስለጸለየ፣ ህዝቡ አንድ ሆኖ ጥላትን መከላከል ስለቻለ ነው እንጂ በቋንቋ በብሔር መከፋፈል የሀገራችን ብሎም የቤተክርስቲያናችን ታሪክ አይደለም። ይሄ ምንድነው ለሚከፋፈለው ህብረተ ሰብ ወይም አካል ይሄ ትልቅ አስተማሪ ነው። የአንድ እናት ልጆች በምንም ተአምር ሊለያዩ አይችሉም። በአጠቃላይ በሀገራችን ብዙ ብሔሮችና ብሔረሰቦች አሉ። ሁሉም ብሔረሰቦች በአገልጋይነት በተገልጋይነት፣ በሁሉም ዘርፍ ተገኝተው በዓሉን ያከብራሉ። ስለዚህ ከዚህ በዓል አንድነትን፣ ፍቅርን፣ ኢትዮጵያዊነትን እንማርበታለን ማለት ነው። ይህ በእንዲህ እንዳለ ዛሬ በግሼን ደብረ ከርቤ ዓለም አቀፉ የቱሪዝም ቀን በክልል ደረጃ ለ27ኛ ጊዜ ሲከበር የተለያዩ የመንግስት አካላት ተገኝተዋል። መስቀሉን በመስቀለኛ ቦታ እና ማክበር ቱሪዝም ለስራ ፈጠራ ና ለተሻለ ህይወት በሚል መሪ ቃል ተከብሯል የዞኑ ባህልና ቱሪዝም መምሪያ ሀላፊ አቶ ሱሌማን ሸቱ ግሸን በየአመቱ ከ 3 ሺ በላይ ጊዜ የስራ ድል ወጣቶች ይፈጠራል ና የአለም የቱሪዝም ቀን መርሁ ና ፕራክቲካሊ አሁን ምድር ላይ ያለው ግሸን ላይ የምናከብረው ከስራ ድል ፈጠራ አኳያ በጣም ተመሳሳይነት ያለው ነው ማለት ነው ግሸን ከጥንታዊነቷ ና ከታሪካዊ ይዘቷ አኳያ በርካታ ነገሮች ተሰርተዋል ማለት አይቻልም አለም አቀፍ ተደራሽነት ማለት የቱሪዝም መዳረሻ ለማድረግ ማለት ነው የውሃ ችግር የመብራት በሚፈልገው ደረጃ አይደለም የመንገድ ችግር በጣም መሰረታዊ ችግር ነው ነው። ኢቨን እንግዶች መጥተው ማረፊያም አካባቢ ላይ እስከዛሬ የነበሩ በጣም እኛም እየገመገምናቸው የነበሩ ችግሮች ናቸው። በዚህ ደረጃ በሚፈለገው መልክ እንቅስቃሴም ተደርጓል ለማለት አይቻልም፣ እውነት ለመናገር አያስደፍርም። በዛ መልክ ሰርተናልም ለማለት ማለት ነው። በዚህ ዓመት ያው መንገዱ እንደሚሰራ በመንግስት በኩል ትልቅ ኮሚትመንት አለ። በዕለቱ ንግግር ያደረጉት የደቡብ ወሎ ዋና አስተዳዳሪ አማካሪ አቶ ጅጉ መላኬ በዓሉ በእምነት ልዩነት ተጽዕኖ በማይደረግበት ከምንም በላይ ሰውነት ትልቅ ክብር በሚሰጥበት ወሎ ላይ መደረጉ ጥልቅ ትርጉም እንዳለው ተናግረዋል። ምእመኑ ይህን ቦታ ያለ ምክንያት እንደማይመርጠውም ይጠቁማሉ። ወደዚች ቅድስት ቦታ የሚተሙት ተፈጥሮን አድንቀው ነፋስ ተቀብለው ለመመለስ ብቻ ሳይሆን ወደ ሌሎች ጣታችንም ከመቀሰራችን በፊት ራሳችንን በቅጡ ለማንበብ በፈተና ውስጥ አልፈን ሁለተኛ ደስታ በሚሰጠው ከፍታ ላይ ለመውጣትና በግሸን አምባ ላይ መንፈሳዊ ደስታና ተፈጥሮ አስደናቂ ህብር ፈጥረው ተስማምተው እንደሚኖሩ ሁሉ አማኞችም አንዱ በሌላው ላይ ሳይረማመድ ትንሹ አምባ ለመቶ ሺዎች እንደበቃች ሁሉ ለሁላችንም የምትበቃው ትልቁ ሀገራችን የምንሰባሰብባት እንጂ የምንበተንባት እንዳትሆን ልብ የምንጸልይበት ብቻ ሳይሆን በዚህ አብሮነት ተምሳሌት ቅልቦና በዘር ያልተመረዘ አቃፊ ህሊና በሃይማኖታዊ ስነ ምግባር እና በሞራል ሴቶች የታነጸ ስብዕና ባለቤት መሆን ወንዙን መሻገር ተራራውን መውጣትና ቁልቁለቱን መውረድ የሚያስችል ጉልበት ይሰጠን ዘንድ ምኞታችን የጸና ነው። በዕለቱ ከአስር ሚሊዮን ብር በላይ የወጣበት ሙዚየም በደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞን አገረ ስብከት ሊቀ ጳጳስ ብፁህ አቡነ አትናቴዎስ ተመርቆ ተከፍቷል። የሙዚየሙ መከፈት ዘርፈ ብዙ ጠቀሜታ እንዳለው የዞኑ ባህል ቱሪዝም መምሪያ ኃላፊ ገልጸዋል። በጣም ደረጃውን የጠበቀ ጥራቱን በጠበቀ ማቴሪያል ነው ማለት ነው የተሰራው እና ከዚህ አኳያ የሙዚየሙ ደረጃ ስናይ በጣም ጥሩ በሚባል ደረጃ ነው። ያው ጊዜ እንደምናውቀው በርካታ ቅርሶች አሉ። ነገር ግን እስካሁን ተጠብቀውና እንክብካቤ ተደርጎላቸው ያያያዝም ችግር ነበረባቸው። ያቀማመጥ ችግር ነበረ በስርዓቱ አደራጅቶ ማኖር በጣም ችግር ነበረብን እዚያ አካባቢ ላይ ማለት ነው። ስለዚህ ያንን በመሰረት አይነት ሊፈታ የሚችል ሙዚየም ነው የተሰራው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። በመቀጠል ደግሞ ወደ ኤርትራ ይሆናል የምናመራው። በኤርትራም የመስቀልና የደመራ በዓል በታላቅ ድምቀት ነው የተከበረው። በዓሉ ከሃይማኖታዊ መልእክቱ ሀገርንና ባህልን በማስተዋወቅ በኩል ትልቅ ጠቀሜታ እንዳለው የበዓሉ ተሳታፊዎች መናገራቸውን ጠቅሶ የአስመራ ዘጋቢያችን ብርሃነ በርሀ ተከታዩን አጠናቅረዋል። ትላንት ማታ ችቦ በማብራት የጀመረው የመስቀል በዓል አከባበር ዛሬ መስከረም 17 2011 በአስመራ ከተማ በሜዳ ባህቴ መስከረም ማለት መስከረም አንድ አደባባይ የሃይማኖት መሪዎች፣ የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶችና በሺዎች የሚቆጠሩ ከአገር ውስጥና ከውጭ ሀገር የመጡ ተሳታፊዎች በተገኙበት በድምቀት ተከብረዋል። ዛሬ ጠዋት ጸሎት ቅዳሴና ዝማሬ እንዲሁም የተለያዩ መንፈሳዊ ይዞታ ያላቸው ክንዋኔዎች ከተደረጉ በኋላ የኤርትራ ኦርቶዶክስ ተዋሕዶ ጽሕፈት ቤት መንበረ ፓትርያርክ ዋና ጸሐፊ ብፁዕ አቡነ ሉቃስ እንዲሁም የጽህፈት ቤቱ አቃቤ ወንበር ብፁዕ አቡነ ጴጥሮስ ደመራውን በአራቱ ማዕዘን ባርከው ችቦ በመለኮስ ከዞባ ማዕከል አስተዳዳሪ ሜጀር ጄኔራል ሮመዳን አውሊያይ ጋር ደመራውን በጋራ አብርተውታል። በዓሉ ላይ የተገኙት መሪጌታ ሰመራ ፈወርቂ የደመራ በዓል ጌታ ኢየሱስ ክርስቶስ የተሰቀለበት መስቀል በንግስት ሌኔ የተገኘበትን ቀን ለማስታወስ በውክልና የሚከበር በዓል መሆኑን ገልጸው በዓሉ ከጨለማ ወደ ብርሃን ከክረምት ወደ መኸር የምንሸጋገርበት ወቅት ነው ብለዋል። የመስቀል በዓል ከሃይማኖታዊ ይዘቱ ባሻገር እንደ ባህል ሰርጾ አገርም በማስተዋወቅ በኩል ጠቀሜታ እንዳለው የተናገረው ደግሞ አቶ ሀብተ ማርያም ገብረ ሕይወት ነው። እንደምናውቀው ይሄ የመስቀል በዓል አመጣጡ የሃይማኖት ቢሆን፣ አሁን ግን ልክ እንደ ባህል ሰርጾ አለ ሕብረተሰቡ ውስጥ እንደምታየው፣ ኤርትራ ኤርትራዊ ኦርቶዶክስ ብቻ ሰው አይደለም ኤርትራ ከምታወቅ ከሚያደርግ አንድ ምክንያት ይሄ የመስቀል የዳሜራ በዓል ሊሆን ይችላል። ምክንያቱ ይሄ ተሰንዶና ተቀርጾ ወደ ዓለም ይተላለፋል እና ይህንን በዓል እንዲህ ብለን ካስከበር ነው ዓለም በሙሉ ይህንን ለማየት ይመጣል። እኛ ደግሞ ከቱሪስቱ ያው ረቨኒ ወይ ደግሞ የሆነ ኢንካም እናገኛለን ማለት ነው። ስለዚህ ሃይማኖታዊ በዓል ነው። አደ ሰም ታይም ደሞ ይሄ ባህላዊ በዓል ነው። በዩኔስኮ እየተመዘገበ ያለ በዓል ነው። ለሀገራችን በባህል ለማስተዋወቅ እና በረቬኒዮ ዘርፍ ላይ ይጠቅማታል ብዬ አምናለሁ። ሌላዋ የበዓሉ ተካፋይ ወይዘሮ ጽጌ ሰለሞን በዓሉ ከጥንት ጀምሮ ሃይማኖታዊና ባህላዊ ይዘቱን ጠብቆ እየተከበረ መሆኑን ስትናገር የመስቀል በዓል ድሮ ከጥንት አባቶቻችን ያወረሱን በዓሉ በደንብ አርገን እኛ ደግሞ እንዲከበር እዚህ አደባባይ የጥምቀት በዓልና ና የመስቀል በዓል ነው ሁሌ እዚህ የምንመጣው የእምነት ተከታዮች ከውጭ የመጡትም ስለሚገኙበት በጣም ደስ ይልሃል። ብዙ የቱሪስት እንግዳዎች አሉ። አለባበሱ እያየኸው ነው። ነጭ ለብሰው ህፃኖች፣ አባቶች፣ ጳጳሳት፣ ምዕመና ሁሉም እዚህ ተገኝቶ በዓሉን በድምቀት እየተከበረ ስለሆነ በጣም ደስ ይልሃል። ለሁሉም የቪኦኤ ጋዜጠኞች በጣም ከድሮም ስለምንሰማቸው እናትብራቸዋለን። የመላው የኤርትራና የኢትዮጵያ ህዝብ በዓለም ያለው የኦርቶዶክስ ተዋህዶ ተከታይ ደግሞ እንኳን እዚያ ደረሰ ነው። ወጣት ሙሴ አብርሃም በበኩሉ የመስቀል በዓል በኤርትራና ኢትዮጵያ ብቻ የሚከበር በዓል በመሆኑ የሁለቱ አገራት መገለጫ እንደሆነ ተናግሯል። በኢትዮጵያና በኤርትራ ውስጥ ይሄ በደመቀ ሁኔታ የሚከበረው መስከረም 17 አመት አመት የሚከበረው አንደኛ ሃይማኖታዊ ግዴታችን ነው። የመስቀል ፍቅር የመስቀል ክብር ተነግሮ የሚያልቅ አይደለም ባህላዊነቱም እኛ ጋር ብቻ ይሄ አይነት አከባበር ኢትዮጵያ ውስጥና ኤርትራ ውስጥ ካልሆነ የትም ቦታ ነገር የለም። ፈረንጆችም ከውጭ ሀገር የመጡ እንግዶች ከኛ ጋር ነው ያረፈዱት እና ደስ ይላል። እግዚአብሔር የተመሰገነ ይሁን። የኤርትራና የኢትዮጵያ ክርስትና አሁን የጀመረ ወይም ትናንት የጀመረ አይደለም። ለረጅም ዓመታት ይሄ ነገር ሲቀጥል የቆየ ነው። ሃይማኖታዊ ባህላዊ ትስስሩ ስር የሰደደ ነው። አሁንም ለወደፊት አሳድገ ነው የዓለም ቱሪስት ኤርትራ ማነች? ኢትዮጵያ ማነች? ነች የኢትዮጵያና የኤርትራ ማሳወቂያ ባህላዊነቱ፣ ሃይማኖትነቱ ለፈረንጆች በጣም የሚስብ ደስ የሚል ከመሆኑም ባሻገር ከዚህ የበለጠ በእጥፍ መጥተው ይህንን ሃይማኖታዊ ባህላዊ ትውፊታችንን እንዲያውልን ነው እኛ ከየደብራችን ከየአድባራቱ ከሀያ ሶስት አብያተ ክርስቲያናት ውስጥ በነቂስ ወጥተን እዚህ ተሰብስበን የምናከብር ያለ ነው። የመስቀል በዓል በኦርቶዶክስ እምነት ተከታዮች ዘንድ በአደባባይ በታላቅ ስነ ስርዓት ከሚከበሩ በዓላት አንዱ ነው። ዛሬ በኤርትራ የተለያዩ ቦታዎች ተከብሮ ውሏል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ልዩ የመስቀል በዓል ዝግጅታችን ይቀጥላል እስከ አራት ሰዓት ድረስ ከእናንተ ጋር ነን አብራችሁን ቆዩ የተከበራችሁ አድማጮች አሁን አንድ የፕሮግራም ማሳሰቢያ እናሰማ እንግዲህ መልካም በዓል ነው አሁን ወደ ኤርፖርት እየሄድን ነው ቸኩለናል ለመግባት የተባበሩት መንግስታት ጠቅላላ ጉባኤ ብዙ ጊዜ ይወስዳል በተቻለ መጠን ጊዜውን ለመጠቀም ሞክረናል ግን እንግዲህ አዲስም ዓመት ነበረ በመልእክቴ ላይ ተናግሬ ያለው በእውነቱ ተጨባጭ እርምጃዎች እየወሰድን አገሪቱን እየጀመርነውን እያጠናከርን እያጠናከር የምንሄድበት ዘመን እንዲሆን ነው። ለሕዝቡ መልእክቴን ማስተላለፍ የምፈልገው እንግዲህ እስካለሁ ድረስ ደግሞ የምችለውን ያህል ለማገልገል ለመርዳት፣ አገራችን የሚገባትን ቦታ እንድታገኝ በጽኑ ማምንበት ነው። የምችለውን ሁሉ አርጋል። ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። አድማጮች፣ የሰማችኋቸው ባለፈው ሐሙስ በኒውዮርክ በሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ያሰሙትን ንግግር ተከትሎ ከአሜሪካ ድምፅ ጋር በተለይ ካደረጉ ቃለ ምልልስ የተወሰደውና ያሰማ ናችሁ። በነገው ምሽት ፕሮግራማችን ይቀርባል። እንድትከታተሉም ከወዲሁ ጋብዘናል። አድማጮች የምሽቱ የአውደ ዓመት ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን በተከታዩ ዝግጅት ደግሞ ወዲህ ወደ ዋሽንግተን ዲሲ እንመልሳቸዋለን። በሀገር ውስጥ የተለያዩ ከተሞች፣ የተለያዩ አካባቢዎች ያለውን አከባበር እንዳሰማናችሁ ሁሉ ከአገር ውጭ ያሉትንም ለመዳሰስ እንሞክራለን። ተመልሰንም በአገር ውስጥ በሌሎች አካባቢዎች ያለውን እናያለን። አሁን በትላንትና ዕለት ቁጥራቸው ወደ አስር ሺህ የተገመተ ኢትዮጵያውያንና ትውልድ ኢትዮጵያውያን በዚህ በዋሽንግተን ዙሪያ በሚገኘው ደብረ መድኃኔ ዓለም የኦርቶዶክስ ተዋህዶ ቤተ ክርስቲያን የደመራ በዓልን ያከበሩበትን ይመለከታል። በበዓሉ ላይ ሃይማኖታዊና ትውፊታዊ ዳራ ያላቸው ትርኢቶችና ትምህርቶችም ተሰጥተዋል ይለናል። ከዚህ በተጨማሪ በኦርቶዶክስ ተዋህዶ ቤተ ክርስቲያን እናም በተከታዮቿ ላይ ደረሰ የተባሉ ጥቃቶች እንዲቆሙ መጠየቁን፣ ኢትዮጵያ መንግስት ወክለው በአከባበሩ ላይ የተገኙት አምባሳደር ፍጹም አረጋ በበኩላቸው መንግስት ነገሮችን ለማስተካከል የተቻለውን ሁሉ እንደሚያደርግ መናገራቸውን ጠቅሶ ሀብታሙ ስዩም ነው በስፍራው ተገኝቶ ያየውን እንዲህ ያቀናበረልን። ለበርካታ ዓመታት የደብረገነት ገነት መድኃኔ ዓለም የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ያገለገሉት የአሁኑ የሰበካ ጉባኤ ሊቀመንበር አቶ አቤል ጋሼ የዘንድሮው የደመራ በዓል አከባበር ከቀደሙት በእጅጉ የተለየ ነበር ይላሉ። በዓሉ ከሁሉ ጊዜ ለየት የሚያደርገው አንደኛ ማህበረሰባችን ባለፉት 27 ዓመታት በተለያየ ሁኔታ ተከፋፍሎ ስለነበረ በእነዚህ ሁኔታዎች የነበረው ወደ አንድ መጥቶ የሲኖዶሱን ውህደት ምክንያት በማድረግም በአቡነ ፋኑኤል ሰበካ ጉባኤ የመራ ሁሉ በዚህ ቤተክርስቲያን ከ38 አብያተ ክርስቲያናትና ከሁለት ገዳማት የመጡ ካህናት በተገኙበት ኢትዮጵያዊነታችንን የመሰከርንበት፣ ሰላማችንን፣ ፍቅራችንን ያጸናንበት፣ አንድነታችንም ያሳየንበት ትልቅ በዓል ከ7ሺ እስከ 10ሺ የተገመተ በዋሽንግተን ዲሲና አካባቢዋ የሚኖር ኢትዮጵያዊ እንዲሁም ትውልድ ኢትዮጵያዊ በታደመበት የደመራ በዓል ላይ የሰንበት ተማሪዎች የመስቀል በዓልን ሃይማኖታዊ ዳራ የሚዘክሩ ዝማሪዎችና ቀልብ ሳቢ ትርዒቶችን አሳይተዋል። አባቶች በዓሉን ተንተርሰው ትምህርት ሰጥተዋል። የዋሽንግተንና አካባቢዋ ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤል ደግሞ ከቀደመው የመስቀሉ ታሪክ የዚህ ዘመን ትውልድ መረዳት አለበት ያሉትን አጋርተዋል። የዛሬው ታሪክ ባለቤት ንግሥት እሌኒ ናት። ሁላችንም እሌኒን በግብር እንድንመስላት ነው። እሷ የተቀበረውን መስቀል ለማውጣት ከታናሽቱ እስያ ተነስታ ኢየሩሳሌም ድረስ እንደተጓዘች ሁሉ የልቧም ሐሳብ እንደተፈጸመ ሁሉ ዛሬም ከእኛ ከኢትዮጵያውያን የራቀንና የተሰወረን የተቀበረብን ታላቁም ነገር አለ። ይኸውም እውነትና ፍትህ ተቀብረውብናል። ፍትህ አተናል። ፍትህ ያስፈልጋል። አዲሱ ትውልድ፣ ወጣቱ ትውልድ ይህን የተቀበረውን እውነትና ፍትህ ቆፍሮ ሊያወጣ ይገባዋል። ያልበደሉ ሰዎች ወደ ወህኒ ሲጣሉ በሀገር ላይ በወገን ላይ ዘረኝነት ክብሪት የሚጭሩ ደግሞ ደረታቸውን ነፍተው ሲሄዱ ስናይ ፍትህ መቀበሩን እያየን ነው። ፍትህ ያስፈልጋል። አገራችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተደቀነባት ስጋት አስፈላጊውን ትኩረት ሊያገኝ ይገባል የሚል ሀሳብ ያላቸው መልእክቶችም ተስተናግደዋል። አቶ አቤል ጋሼ በሀገራችን ባለፉት አመት ብቻ ከሰላሳ አብያተ ክርስቲያናት በላይ ተቃጥለዋል። ካህናት በቤተ መቅደስ ታርደዋል። ይህ አግባብነት የሌለው በፍጹም ሊሆን የማይገባው የሀገራችንን ህልውናም የሚፈታተን መሆኑን አጽንተን የተናገርንበት በዓል ነበረ። የኢትዮጵያ መንግስትን በመወከል በአከባበሩ ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው መንግስት የኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናንን አቤቱታ እንዳዳመጠ አስፈላጊውን እርምጃም እንደሚወስድ ቃል ገብተዋል። ኢትዮጵያ ሁን ላለችበት እንድትበቃ ትልቅ ውለታ ያበረከተች ቤተክርስቲያን ነች። በተለያዩ ቦታዎች የደረሱ ጥቃቶች እጅግ እናዝናለን፣ ለዚች ቤተክርስቲያን የሚገባት አይደለም። መንግስት ይህንን በሚችለው ሁሉ ለማስተካከል ቃል ገብቷል፣ እየሰራም ነው። እናንተም ዘንድ እዚህ የተማራችሁትን የምክክር ጥበብ በመግባባት የሚገኝን አቅም ጉልበት በመተማመን የሚመጣን ጥቅም ይዛችሁ ህብረታችሁን ይበልጥ እንድታጠናክሩ እጠይቃችኋለሁ። በባህላዊ አልባሳት ደምቀው የደመራ በዓልን ትናንት ካከበሩ ዛሬ ማለዳ በበዓሉ ዕለት ደግሞ በቤተ ክርስቲያኗ ቅጽር ካገኘኋቸው ኢትዮጵያውያን መካከል አንዷ ወይዘሮ ቆንጂት አረጋ ናቸው። ሁሉ ነገር የደመቀ ያማረ ነበረ። ለዚህ ሁሉ ምርሃን ያለሚመስገን ምርሃን ቤተ ክርስቲያን በቀደምትነት እንዲህ አይነቱን ነገር እያስተካከለች የኖረችን ብትሆን የትላንትናው ድንቅ ነው። እግዚአብሔር ክብር ይግባው። ይህ በዓል ከሃይማኖታዊና ትውፊታዊ ፋይዳውን ተሻግሮ የሀገርን መልካም ስም ለማሳደግ ያለውን ፋይዳ ካካፈሉኝ መካከል ደግሞ አንዱ ዘማሪ ቢኒያም ገብረወልድ እባላለሁ። እንደሚታወቀው በዩኔስኮ የማይዳሰሱ ቅርሶች ተብሎ ከተመዘገበ አመታት አልፈዋል። በዛ ምክንያት ብዙ የቱሪስት ፍሰት የሚካሄድበት አንዱ ታላቁ በዓላችን የመስቀል በዓል ነው። ከዛም በተጨማሪ በኢትዮጵያ ውስጥ የሚኖሩ ህዝቦች፣ ብሔሮች፣ ብሔረሰቦች በዓሉን በልዩ ልዩ መልክ ያከብሩታል። ያም ህዝቡን በመንፈስ የማስተሳሰር አገሪቱን ደግሞ እንደ አገር አንድ በዓል አክብራ የህዝቡን ስሜት በአንድ የመሰብሰብ ከፍተኛ አቅም ያለው በዓል ነው። የደብረ ገነት መድኃኔ ዓለም የኦርቶዶክስ ተዋሕዶ ቤተ ክርስቲያን የቀጣዩን ዓመትም የደመራ በዓል ልዩ አከባበር እንዲያሰናዳ ተመርጠዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ ስዩምን እናመሰግናለን። ቀጣዩም ዝግጅት እዚሁ ዩናይትድ ስቴትስ የሚያቆየን ነው። የኒውዮርክ የኒው ጀርሲ ግዛት የኒውዮርክና የኒው ጀርሲ ግዛት ነዋሪ ኢትዮጵያውያንና ትውልድ ኢትዮጵያውያን ቁመቱ ከ15 ሜትር በላይ የሆነ ግዙፍ ደመራ ደምረው በአሁኑ ሰዓት እያከበሩ ነው። ኒውዮርክ የሚገኘው ባልደረባችን ሰሎሞን አባተ የሥነ ሥርዓቱን አስተባባሪ አቶ ወንድማገኝ አሰፋን ከጥቂት ደቂቃዎች በፊት አነጋግሮ ተከታዩን አድርሶ ናል አቶ ወንድማገኝ አዲሱ ጤና ይስጥልኝ፣ እንደምንድንወት? ጠና ይስጥልኝ ሰለሞን እግዚአብሔር ይመስገን። እንኳን አደረሳችሁ፣ እርሶንም እንኳን አደረሱት። ሁላችሁ እንኳን አደረሳችሁ፣ እንኳን እናንተንም መላው ኢትዮጵያውያንም በሰላም አደረሳችሁ። አሜን። አቶ ወንድም አገኝ የት ነው አሁን ያላችሁት? አሁን ያለ ነው በኒው ጀርሲ በሚገኘው በብስራተ ገብርኤል ቤተ ክርስቲያን ውስጥ ነው ያለ ነው። ስንት ትሆናላችሁ? ምን እያደረጋችሁ ነው? ምን ይመስላል በዓላችሁ? እንግዲህ ይሄ ለመጀመሪያ ጊዜ የተደረገ ነው ከ ከተወሰነ፣ ከሀያ ሰላሳ ዓመት በኋላ ስምንት አብያተ ክርስቲያናት በኒውዮርክና ኒውጀርሲ የምንገኘ አብያተ ክርስቲያናት ታላላቅ በዓሎችን በጋራ ለማክበር በተወሰነው መሰረት ዛሬ የአመታዊ የመስቀል በዓልን ለማክበር ከተለያዩ ቦታዎች ተሰባስበን እዚህ አሁን በቅዳሴ ላይ ነው ያለ ነው። ከቅዳሴው በኋላስ ፕሮግራም አላችሁ? ከቅዳሴው በኋላ እንግዲህ የደመራ ስነ ስርዓቱ ይኖረናል። እና የሚቀጥለው ያው ደመራ ስነ ስርዓቱ ነው የሚሆነው ቅዳሴው እንዳለቀ። ስንት ምዕመናን ተገኝተዋል አቶ ወንድም አገኝ? እንግዲህ በግምት እስከ አምስት መቶ በላይ የሚሆን ምዕመናን ነው ያለው። ቤተ ክርስቲያኑ በጣም ትልቅ ነው። ገና ደግሞ ምናልባት በደመራው ሰዓት ብዙ ሰው ይመጣል ብለንም እንጠብቃለን። ዛሬ እንዴት አደረጋችሁት ደመራውንም ሌላውንም ስነ ስርዓት አንድ ላይ? በጣም የሚገርመው ደመራው ያው እንደ ሀገራችን በትልቁ ነው የተደመረው ግቢው በጣም ትልቅ ግቢ ነው። በኢትዮጵያ ባንዲራና እንዲያሸበርቅ ተደርጓል። ልክ የሀገራችንም ያህል ባይሆን ከዛ የሚመጣጠን አይነት ዝግጅት ለማድረግ ነው እንግዲህ ከሶስት ወር በፊት የተቋቋመ ኮሚቴ ንህን ሲያዘጋጅ የቆየው እና በተቻለ መጠን ከሀይማኖት በአልነቱ ሌላ ለሀገርም ኩራት ነው ብለን አትሊስት አካባቢውንም ህዝብ ለማስተዋወቅ ጭምር ነው ስንዘጋጅ የቆየ ነው። ከአካባቢው የሚመጣ የሚገኝ ሰው ይኖራል። በዚህ በዝግጅታችው ላይ የተለያዩ እንግዶችን ጠርተናል። ሴኔተሮችን፣ ኮንግሬስማኖችን እና የተለያዩ ሲቲ ሜየሮችን ጠርተናል። ምናልባት እነሱ ከቅዳሴው በኋላ እንዲመጡ አድርገን የጠራ ናቸው ስለዚህ ይገኛሉ ብለን እንጠብቃለን። የእኛንም በተባበሩት መንግስታት የዩኤን አምባሳደሮችንም ጠርተናል። እንግዲህ በትልቁ ነው የምንጠብቀው። እንግዲህ መልካም በዓል ይሁንላችሁ አቶ ወንድማገኝ። ሌሎች እንቅስቃሴዎቻችሁንም እዚሁ እያለሁኝ ለማየት ሞክራለሁኝ። የዛሬው በዓላችሁ የተሳካ እንዲሆን እመኛለሁኝ። በአድማጮቻችን ስም እግዜር ይስጥልኝ። በባልደረቦች ስም አመሰግናለሁ። አቶ ሰለሞን አንተንም ቪኦንም ከልብ እናመሰግናለን። እግዜር የመስቀል በዓል ልዩ ዝግጅታችን አሁን ደግሞ ወደ አዋሳ ይመልሰናል። ዩናታን ዘብዴዎስ አበር አበር በመስቀል ሐዋሳ ከተማ በድማቅ የሃይማኖታዊ ስርዓት የተከበረው የሐዋሳ ከተማ የመስቀል ደመራ በዓል ከወትሮ በተለየ መልኩ ቀልብ የመሰብ አቅም ነበረው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቲያን የተመለከቱ ኪናውና ምልክታዊ ምልክቶችም ተላልፎበታል ቤተ ክርስቲያን መስርቶ የመስቀል በዓልን መለክት የያዙ በርካታ ወረብ የሚያቀርቡ ህጻናትን በየስፍራው ተመልክቻቸዋለኝ። አስተያየታቸውን ለቪኦኤ ሰጡ። የድምር ተከታዮች እንዳሉትም በዓሉ ደማቅና ያለ ምንም የጸጥታ ችግር እየተከበረ መሆኑን ገልጸዋል። አንጻራዊ ነው ያሉት የከተማው ሰላም የተመለሰ እንደሆነም ተናግሯል። በከተማው መሃል በሚገኘው መስቀል አደባባይ የተደመረው የደመራ መርሃ ግብርም ለሳቸው የአማሬ መሆኑን ነው መምህር አለፍ አባይነት የሚገልጹት የመስቀል በዓል የብርሃንና የፍቅር እንደሆነም በዚህ መልክ እያከበሩ መሆናቸውን ተናግሯል። በዓልን ያው ኢትዮጵያውያን ሁላችንም አንድ ሆነን ነው በፍቅር ነው እና የምናከብረው የመስቀሉ ምስጥር ደግሞ ብርሃን ነው። ወደፊት ፊቸሪቲያችን ብርሃን ቢሆን ደስ ይለናል አ

ሁሉም ኢትዮጵያዊ ምንድነው ማድረግ ያለበት? በዚ አጋጣሚ ካስተላልፈ መልክት ካለ ድልስትክ ሁሉም ኢትዮጵያዊ በራሱ በኢትዮጵያዊነቱ እየኮራ ፍቅርን መስበክ ያለበት ይመስለኛል። ሃይማኖታዊ ስብከት ሳይሆን አንድነትን፣ ፍቅርን፣ ኢትዮጵያዊነትን ዲያቆን እድገት ወንድሙም ይህ ዘመን ከመነቋቆር ወጠን አንድነታችን የምናጠናክርበትና የወትሮ ወዳጅነታችንን ይበልጥ የምናጠናበት መሆን አለበትም ብሏል። መስቀል ራሱ የፍቅር ምልክት ነው፣ የበደሉን ጭምር የምንወድበት ሲልም ገልጿል። መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ያለውን ፍቅር የገለጸበት ነው። ስለዚህ በዚህም በዓል ሁሉም ክርስቲያኖች ያለባቸውን ሌላ ሌላ ነገር ትተው ስለ ሁሉም ስለ ኢትዮጵያ አንድነት፣ ስለ ራሳቸው አንድነት፣ ስለ ፍቅር ክፉ ላሰቡትም ክፉ እንዳንመልስ ጌታ ኢየሱስ ክርስቶስ መስቀል ላይ ስለ ፍቅር ያስተማረበት በዓልም ስለሆነ ምእመናን በሕብረት በአንድነት እየዘመሩ ፍቅራቸውን የሚገልጹበት ደማቅ በዓል መሆኑን ነው። ሕፃን በእምነት ደመቀም በዓሉ በቆንጆ ሁኔታ የተከበረ መሆኑን ተናግራለች የመስቀል ክብረ በዓል በመጣ ቁጥር የማትረሳቸው ነገሮች መኖራቸውን ገልጻለች። በዓሉ ከጠበቅነው በላይ ነው። ያስደሰተን ነገር ቢኖር ወረብ የተዘመረው ነበረ እና ደግሞ ችቦ በጣም ደስ ይላል። ዘንድሮ ዝናብ ዘንቧል አ ግን ዝናብ ዘንቧል፣ በቆንጆ ሁኔታ ተከብሯል። እንዴት የምታሳልፉት? ቤተሰብ ጋር፣ ጎረቤት መስቀልን የምናሳልፈው ክትፎ፣ ጎመን፣ አይብ በማዘጋጀት ጎረቤት ይጠራና ከጎረቤት ጋር በቅጠል ተደርጎ ተዘርጋ ተዘጋግተው ነው ምንበላው። ሁሌ መስቀል በዓል ሲመጣ ምንድ ነው ትዝ የሚልሽ? ክትፎና፣ ቆጮ አይ ጎመን። ቤተክርስቲያኒቷን ወክለው በበዓሉ ላይ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ቤተክርስቲያን የስዳማ የገዲዮ የአማሩና የቡርጃ አገረ ስብከት ስራ አስኪያጅ ቀሲስ ሞላልኝ መርጊያ መስቀል የድህነታችን ምልክት ነው ብለዋል። ክርስቲያኖች ደግሞ መዳናችን የተከናወነበት ቅዱስ መስቀል ምልክታችን ሆነ የክርስቶስን ቤዛ አብነት የምንመሰክርበት የድህነታችንም ኃይል የምንገልጥበት ምልክታችን ነው። በመስቀል ኃይል ያመኑ ክፋትን መያዝም ሆነ መፈጸም አይቻልም ብለዋል። በክልሉ በቤተ ክርስቲያኗ ላይ እየደረሰ ነው ያሉትን በደልና ጥቃት ለማስቆምና የቤተ ክርስቲያኗን ጥቅምና መብት ለማስከበር ከመንግስት ጋር ለመፍታት እየሰሩ መሆናቸውን ለምእመናን ይፋ አድርገዋል። በደመራ መርሃ ግብር ላይ የተገኙት የሀዋሳ ከተማ ከንቲባ አቶ ጥራቱ በየነም ደመራውን ከሱዳማ ከገዲዮ ከአማሮና ከቡርጂ ሀገረ ስብከት ሊቀ ጳጳስ አባ ገብረል ጋር በጋራ ለኩሰዋል። በዚህ ወቅትም ከንቲባው መልእክት አስተላልፏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሀገራችን የስልጣኔና የእውቀት ምንጭ በመሆን በሀገራችን ታሪክ ውስጥ ትልቅ ቦታ ያላት እንደሆነ ይታወቃል። ለዚህም ማሳያ ከሚሆኑት አንዱ ይህ የመስቀል ደመራ በዓል የአከባበር ስነ ስርዓት ሲሆን በዓሉ ሃይማኖታዊ ብቻ ሳይሆን በጋራና በአንድነት የሚያከብሩት ብሔራዊ በዓል ጭምር ነው። የቤተ ክርስቲያን ሰዓታችን አለቀ። ዮናታን ዘብዲዮስ እናመሰግናለን። አድማጮች በአጭሩ የስፖርት ዜና አለን። በድኋው የዓለም አትሌቲክስ